ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ ይሆን ወይ የሚል ተስፋ ማሳደሩን በአንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሀሳቦችን ደግሞ ፈንጠቅና አድርግ። ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ ዓመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ የበረታበት አሁን የምናየውን አይነት ዘውግን መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ፣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትም መሰረት መለወጥ እንዳይችሉ ምንድን ነው አንድ ዜጋ ማሰብ ያለበት? ቅድም እንዳነሳኸው ይሄም አሁን ያለው ሁኔታ ሊታለፍ ይችላል። ግን በአንድ በሰለጠነ ህዝብ ምን ባልሰለጠነ ህዝብ መካከል ከሚታየ ልዩነት አንዱ አንድ የሰለጠነ ህዝብ ከማንኛውም ትንንሽ ችግሮች ተምሮ ያ ችግር ዳግም እንዳይደገም መፍትሄ ያበጃል። ያ ነው የስልጣኔ ትልቁ ማሳያ። ያልሰለጠነ ህዝብ ሲሆን የሚያጋጥመው ሁልጊዜ ያንኑ ችግር ለሀያ ለሰላሳ ጊዜ ሲደግሙ ለምሳሌ የኢትዮጵያን ጥንታዊ ጽሁፎች ጀምሮ ከአክሱም ዘመን ጀምሮ የተጻፉትን ስንመለከት አገሪቱ በየተወሰነ ዓመት እየደጋገመ የሚመጣ ድርቅ እናገኛለን፣ ረሀብ እናገኛለን። ይሄ ረሀብ በየዜና መዋሉ፣ በየገድላቱ፣ በየታሪከ ነገስቱ ተጽፎ በተለያየ መንገድ ታልፏል፣ ግን አሁንም በቅርቡ ዘመን እንግዲህ ባለፉት አመታት እንደዚሁ ወደ ስምንት ሚሊዮን ህዝብን ለአደጋ ያጋለጠ ምክንያቱ ያየር መዛባት ምን በለው ምን ምን በለው ተከስቷል። እንግዲህ በኢትዮጵያ ታሪክ ዶክመንት መመዝገብ ከጀመረበት ጊዜ ጀምሮ እንኳ በአስራ ሁለተኛው መቶ ክፍለ ዘመን ተመሳሳይ ድርቅ ተከስቶ እንደነበረ የሚያሳዩ መዛግብት ባለፉት ስምንት መቶ አመታት በየሀያ በየአምሳ መቶ አገሪቱ እየመታት ይሄ ድርቅ ነው ለምንድን ነው ሲባል ካምብ ጭራሽ ድርቁን ወይም ረሃቡን ወይም ቸነፈሩን ተመልክቶ መፍትሄ የዘየደ ሲያልፍ በቃ አለፈ ይባላል። ግን ዝም ብሎ አያልፍም። ብዙ ቤተሰቦችን በትኖ ብዙ ሰዎችን ገሎ ብዙ ሀገር አፍርሶ ነው። ኢትዮጵያ ውስጥ የጠፉ ከተሞች አሉ፣ የጠፉ ማህበረሰቦች አሉ፣ የጠፉ ስልጣኔዎች እነዛን አጥፍቶ ነው ያለው እና አለምም ሊያልፍ ይችላሉ። ብዙ አልፏል። እዚች ሀገር ማገሪቱ አጠፋም ጠቅልላ አንድ ጠፋ አልተፈረደባትም። ግን ብዙ ነገር እያጠፋ ብዙ ነገር ልንሰራበት የምንችለውን ነገር እያጠፋችሁ እያጠፋችሁ እያጠፋችሁ ነው የመጣችሁ እና እኔ ይሄ ነገር እስከ መጨረሻው የትናንቱን እያለፍን እየረሳን የምንቀጥል ከሆነ አንድ ቀን ይሄ ትናንትና የምንረሳበት አቅም ይጠፋና ጥቅሎ ይዞን እንዳይሄድ በጣም ሰገዋለሁ። እና እኔ አሁን ለኢትዮጵያ አንድ ወጥ መፍትሄ ብቻውን ለዚህ ሁሉ ውስብስብ ችግር አንድ አይነት መፍትሄ ይፈተዋል ብያለሁ። ሁለ ገብ መፍትሄ የሃይማኖት ሰዎች፣ አሁንም የአገር ሽማግሌዎች፣ የተማሩ የአገሪቱ ሰዎች፣ የየባህላዊ መሪዎቹ፣ የየጎሳዎቹ መሪዎች፣ የፖለቲካ ይቃል፣ ሌሎች ጉዳዩ መለከተኝ ሁሉም ለመፍትሄው መሯሯጥ መቻል አለባቸው። በቃ እኔ ብዙ ጊዜ የሆነውን አካል ለማውረድ እና የሆነውን አካል ለማውጣት ከመጣር ሁላችንም ብንወርድ አሁን ለትልቅ መፍትሄ የምለው ሁሉም ሰው ወርዶ እውነቱን ለመቀበልና ወርደን መወያየት ወርደን መነጋገር ወርደን ማዳመጥ መጀመር ካልቻለን ቅድም ሀብታሙ ማንስፋራ ረቀያ ሊሆን እንዳሉት መርከቡ አለ፣ ወዴት እንደምትሄድ በትክክል ካልታወቀ አንድ ቀን አንዱ አለት ጋር ትጋጭና፣ ጎረቤታችን ሶማሊያ የሆነችውን አይተናል። ሊቢያን ያህል ሀገር የሆነችውን አይተናል። የመንን ያህል ሀገር የሆነችውን አይተናል ሶሪያን ያህል ጥንታዊ ታሪካዊ ሀገር የሆነችን ኢራቅና ብዙ ሀገሮችን አይተናል። እነዚህ ሀገሮች የገጠማቸው ወጣ ፈተና አንድ ቀን የገጠመለት መልሶ መስፋቱ ሊቸግር ስለሚችል እኔ ከስሜታዊነት ይሄ የእኔ ብሄር የእኔ ብሄረሰብ የኔ ጎሳ ከሚለው ከፍ ያለ ጎረቤታችን ሰላም ሳይሆን እኛ ሰላም መሆን አንችል፣ ጎረቤታችን የተራበ ሰው እስካለ እኛ ጸግብ አንችል፣ ጎረቤታችን ውስጥ ችግር ኑሮ እኛ በሰላም ልንኖር አንችልም። ስለዚህ የግድ ከሌሎቹ ጋራ አብረን መኖር የምንችልባት ኢትዮጵያ ለመፍጠር የፖለቲካ ሊቃን እሺ ባይሉ እንኳ ሌሎቻችን መፍትሄው ላይ አስተዋጽኦ ማድረግ መቻል አለብን። በቃ ምናልባት እቺ ድል ነገ አትገኝና የሚጸጽፈን እንዲህ ብናደርጉ ኖሮ እንዲህ ባናደርጉ ነገሌ እንዲህ ቢያደርጉ ኖሮ የምንባባልበት ዘመን ከመምጣቱ በፊት የምንችለውን ሁሉንም አይነት መፍትሄ ሁሉም አይነት መፍትሄ ቅድም እንደተባለው የአገሪቱ ትልቁ ኪሳራ ተቋማዊ ኪሳራ ውስጥ መግባታ። ሃይማኖት ተቋማት ተቋማዊ ኪሳራ ላይ ነ፣ መንግስት ተቋማዊ ኪሳራ ላይ ነው። ፓርቲዎቹ ተቋማዊ ይሰራሉ፣ ተቃዋሚዎቹም ራሳቸው ተቋማዊ ይሰራሉ። የማህበራዊ ተቋማት በሙሉ የሲቪክ ማህበር ሁሉም የከሰርበት ጊዜ ነው። ብድግ ብሎ ሰው ብሎ ሊሰማ የሚችል አካል በአሁኑ ጊዜ የለም። ታላቁ ደራሲ ሐዲስ ዓለማየሁ እኮ እንደጻፉት በእነ ፊታውራሪ መሸሻና በተቃዋሚዎች መካከል ለጦርነት ሲማዘዝ የዲማ ጊዮርጊስና የብቸና ጊዮርጊስ ካህናት መጥተው ታቦት አውጥቶ እንዴት ጦርነቱ እንዳበረዱት እኮ ነግረውናል። አሁን እንደዚያ አይነት አካላት የሉ፣ ሰሚም የላቸውም። እነሱ የከሰሩበት ጊዜ ነው እና እንዲህ ባለ ኪሳራ ጊዜ እንደምንም ብሎ የሚነሳ የዚህ ጭንቃ ማላጅ የሚሆን አካላት ሁላችንን፣ እኔ የሚመለከተ ነው። ሞኝ ብቻ ነው የእሱ ቤት ሲቃጠል ቁጭሎ እሳት የሚሞቅ ሳ ሲቃጠል እሳት በመሞቅ ልንዝናና አንችልም ማናችንም ስለም ማለት ሞኝ ብቻ ብለሃል ዲያቆን ዳንኤል። ይህችን እድል ለተሻለ ሁኔታ መጠቀም የሚለውን አጉልተን እናውጣ። አደገኛ ሁኔታ አንድም በግልጽ ስሙ እንደሚናገረው አደጋ ነው፣ ሁለትም የተሻለ የማድረግ እድልም አብሮ አቅፏልና ይሄን አጋጣሚ ይሄን ጊዜ በኋላ መልሶ እንደማይገኝ አድርጎ መመርመሩ የሁሉም ይመስለኛል። ሀብታሙ፣ የፖለቲካ ትርምሱ ውጥረቱ የፖለቲካ ብቻ አይደለም። ያልተመለሱ ጥያቄዎች አሉ። ቅድም የሀያ ስድስት ዓመታቱን ጉዞ ጠቃቅሰሃል የሚታወቁ በይፋ የተነገሩ በተደጋጋሚ ህዝብ ያነሳቸው መልሱ ግን ሀይል ሆኖ የቀረበባቸው ጥያቄዎች ብዙ ናቸው። ቅድም ዲያቆን ዳንኤል እንደ ገለጸው ሁሉንም በአንዴና ሁሉንም ደግሞ በአንድ መልስ አይቻልም እና እስኪ የትኞቹን ማየት እንችላለን? ማንም ቁርጥ ያለ መልስ እንደሌለው ይታወቃል። ለመፍትሄው ግን ለመፍትሄ የሚያቃርቡ መንገዶችን ለማየት ምን ይታይሃል? ከመነጋገር ጀምሮ። መልካም አሉላ እኔ እንግዲህ የሚሰማኝ አንድ ሀገር በጣም እንደዚህ ያለ የተወሳሰበ ችግር ሲያጋጥመው ኢትዮጵያ የመጀመሪያ አይደለችም። ራሷ ኢትዮጵያ በውጣ ውረድ ውስጥ ለረጅም ዘመናት በእንዲህ መሰል ሁኔታዎች ውስጥ አልፋለች። ግን ይሄ የከፋ የሚያደርገው አንድ የሚያደርገን የሚያስተሳስረንን ነገር በሙሉ አስቀድሞ የሸረሸረ ስርዓት መሆኑ ነው። የችግሩን ከፍታ የችግሩን መወሳሰብ እንዲሁ በቀላሉ ሊፈታ ወደማይችል ደረጃ እያደረሰው የሄደው እንግዲህ የአንድ ሀገር ህዝብ በጎውንም መጥፎውንም አብሮ ያሳልፋል። በመገንባቱም ማፍረሱም ሂደት ከፍና ዝቅታ ውስጥ በረጅም ጊዜ ያልፋል። ሰው የጎደለውን ለመሙላት ያለውን አፍርሶ አይደለም መጀመር ያለበት እና ኔ ስህተቱ ከዛ ነው የሚጀምረው። ጎሎናል ያልነው ነፃነት ጎሎናል ያልነው እኩልነት፣ ጎሎናል ያልነው ዴሞክራሲ፣ ጎሎናል ያልነው ከድህነት የመውጣት ፍላጎት ሊፈታ የሚችልበት መንገድ ኢትዮጵያ የተገነባችበትን በጋራ ስንኖር በጎውንም መጥፎንም እየተካፈልን የመጣንበትን መሰረት በማፍረስ አይደለም፣ ከዚያ በመገለል አልነበረም ስርዓትን ለማስቀጠል ጨቋኝ ብሔርና ተጨቋኝ ብሔረሰብ ስለህ በማምጣት እና ትውልዱ ኢትዮጵያ የምትባል ሀገር የኔ አይደለችም እንዲል በማድረግ አልነበረም። ስለዚህ ከመሰረቱ ሲነሳ የተሰራ ስህተት ነበረ። ይሄን ለማረምና ሊመጣ ከሚችለው ከባድ አደጋ ለማዳን የሚችለው ደግሞ ተራ ሞር ፕራክቲካል ወደ ሆነው የበለጠ ወደ መሬት ስንወርድ ሊገልጥ ወደሚችለው ነገር መፍትሄውን በተጨባጭ ሊያመጣ ወደሚችለው ነገር ስንሄድ በሌሎች ሀገሮች የሲቪል ተቋማት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች ሀገር ወደ ችግሩ ውስጥ በገባች ጊዜ ምሁራንም በሙሉ በመንግስቱ ላይ ወይም በፖለቲካ ሀይሎች ላይ በመንግስቱም በመንግስቱ ተቃዋሚዎችም አካላት ላይ ተጽዕኖ አሳድረው አገር ወደ መረጋጋት እንድትመጣ የማድረግ ዕድል ነበራቸው። እኛ ይህንንም ማጣታችን ነው ችግራችንን ያከፋው። የሃይማኖት ተቋማቱም፣ የሲቪል ተቋማቱም፣ የጸጥታና የፍትህ አካላቱም፣ የሲቪል ሰርቪሱም ሁሉም ነገር በአንድ የስርአቱ ሰዎች መያዛቸውና ለፖለቲካ አገልግሎት የዋሉ በመሆናቸው ተሰሚነታቸውን አጡ። በህዝብ ዘንድ መፍትሄ አምጪ መሆናቸውን አጡ። ስለዚህ ችግሩ የበለጠ ከፍቷል። ከዚህ ችግር አይወጣም ማለት ግን አይቻልም። እንደው ኢትዮጵያ ተስፋ የሌላት የመጨረሻው ምዕራፍ ላይ ያለችና የፈረሰች ሀገር አድርጎ ማሰብም ተገቢ አይደለም። ያ አይመጣም ማለት የሚል እና ጭፍን ብሎ ደግሞ ኢትዮጵያማ አትፈርስም የሚል ዝም ብሎ መፈክር ማሰማት ደግሞ አይቻልም። ዙሪያውን ያሉ ፒላሮች ተነቅለው ሲያልቁ ቤት ምንድን ነው እንዴት ሊቆም ይችላል የሚለውን ማሰብ ያስፈልጋል። ሌላው ነገር የእውነት በአንድ ህንፃ ላይ ለምሳሌ ነው ያነሳው፣ አንድ ባለ አስር ፎቅ ህንፃ ከስር እሳት የነደደበት እንደሆነ አስረኛ ፎቅ ላይ፣ ስድስተኛ ፎቅ ላይ ያለው እየተደራጀ ራሱን ለማዳን መሞከር፣ ቅድም ዳንኤል እንዳለው የሞኝነታችን መጠን መጨመር ነው የሚያሳየው። ህንፃው ስር እሳት ከነደደ ሁላችንም ተባብረን ከስር የሚነደውን እሳት እስካላጠፋን ድረስ በየፍሎራችን በያለንበት ህንፃ ላይ ራሳችንን እና ያለንበትን ፍሎር እንጠብቃለን ልንል አንችልም። ጉዳዩ ኢትዮጵያ እንደ ሀገር የሚመለከታት ናት እና በሁለቱም አቅጣጫ፣ በሰሜንም በደቡብም ስንሄድ እነዚህ ችግሮች ይመጣሉ። ማንም ሰው መርጦ ከአንድ ብሔረሰብ የተወለደ የለም። የብሔረሰብ ፖለቲካ አደገኛነት እዚህ ላይ ነው የሚመጣው እና አሁን የብሔር ጥላቻው ከፍ ወዳለ ደረጃ በመሄዱ የተነሳ እንደው የልማት የሚባሉ ተቋማት እንኳን ሳይቀሩ በብሔር ተሰይመው አንድ የሚያደርገንን በሙሉ አደጋ ላይ እየጣልን መምጣታችን የምደጋግመው አሁንም ለመፍትሄ ሞር ፕራክቲካል የምንሆነው ወደዛ ብንሄድ ነው። አማራጭም እውነት ለመናገር የፖለቲካ ኤሊቱ እምቢ ቢል ሌላው አካል ተነስቶ አገሩን ማዳን አለበት። አገሩን መታደግ አለበት። እውነት ነው። ልክ ነው። ግን ያንን ኃይል እንዴት እናምጣው ስንል፣ በሁለት መንገድ ነው እንግዲህ በአለም ላይ ባለው ተጨባጭ ሁኔታ፣ አንደኛው በመንግስቱ ስልጣን ላይ ያለው አካል ወይም የመንግስትን መዋቅር እየመራ ያለው አካል አገሪቱ ያለችበትን ችግር ተረድቶ ብሔራዊ መግባባት የሚቻልበትን ሁኔታ ማመቻቸትና ከበለጠው ጥፋት አገርን ለመታደግ መወሰን በመጨረሻው ሰዓትም ቢሆን አገርን ከዚህ ጥፋት እታደጋለሁ የሚል ውሳኔ ሳይመሽና እችን እድል ሳናጣት በመንግስቱ በኩል ያለው አካል ለብሔራዊ መግባባትና መነጋገር በር ቢሰጥና ሁሉንም በኃይል እየፈታው አሁንም ገምግሜ የበላይነቴን እያስቀጠልኩ ሌላውን እየፈረጅኩ ቀጥላለሁ የሚለው አካሄድ የማያዋጣ የማያስኬድ መሆንና ተደጋጋሚ ስህተት፣ የደርግም ስህተት ያኖሆይም ስህተት ተመልሶ እስከ መጨረሻው ሰዓት ድረስ ስርዓቱ ፈርሶ እውነት ደበላዲንሳ ገብቶ ደብዳቤውን እስኪያንብ ድረስ ነው። እጃንሆይ እየቆዩት መንግስቱ ኃይለማርያም በተመሳሳይ ሁኔታ ሰላ ድንጋይ ደርሰዋል ተዋጊዎች፣ ወይም በደርጉ አነጋገር ለመገንጠል የመጡ ወንበዴዎች ሰላ ድንጋይ ደርሰዋል፣ ነገር ግን ይልና እዚህ ደርሰዋል ተብሎ ሲነገረው ሰላ ድንጋይ ምንድን ነው? ድንጋይ ነው? ተራራ ነው? ምንድን ነው? እያለ ነበረ የነበረው እና እዛው ቤተ መንግስት ደርሰው እስኪያንኳኮ ድረስ የመስማት ፍላጎት ያለ መኖር፣ ያ ጊዜ እንደው በእውነት ያንን ያስተሳሰረንን ኢትዮጵያዊነት ሙሉ በሙሉ እንዲህ ያልተሸረሸረበት በመሆኑ ኢትዮጵያዊ ጨዋነት ይዞትም ወታደራዊ ስነ ምግባር የነበረ በመሆኑም በአጠቃላይ መሳሪያው እየሰጠ በምትኩ ልብስና ውሃ እየለመነ የሄደበት ሁኔታ በመኖሩ ሰራዊቱ እልቂቱን መታደር ይችሏል። ኤሊቶቹም በተወሰነ ደረጃም ቢሆን ጥንቃቄ አድርገዋል። በአንጻራዊነት የተሻለ ነው ሽግግሩ። በጣም የከፋውን ጉዳት አላደረሰም። አሁን ግን ወደ ከፋው ሁኔታ ነው የሚሄደው። ስለዚህ የመንግስቱ ስራ ብሔራዊ መግባባት ከጠራ ለመወያየት እድል ከሰጠ፣ ሰከን ብሎ መነጋገር ከተቻለ ችግሩን በተሻለ ሁኔታ የመፍታት እድል ይኖራል። የመንግስቱ ስርዓት ይህንን ካላደረገ ከመንግስቱ ስርዓት ውጭ ያሉ የሃይማኖት ተቋማት ከዚህ በኋላ በፖለቲካ ጉዳዮች ላይ ተጠምደን የሲቪል ተቋማትን ምሁራንም በማንኛውም የብሔርተኝነትና የፖለቲካ ወገንተኝነት ጉዳይ ተጠምደን አገራችን ላይ አትፈርስም ብለው የመወያያ እድል መፍጠርና ተጽዕኖ ማድረግ ይኖርባቸዋል። ይሄ ሳይሆን ከቀረና ቅድም ዳንኤል እንዳለው ይሄንን እድል የምናጣበት ሁኔታ ከመጣ ሀይሊ በቂመኝነት መንፈስ አንዱ ሌላውን የሚያጠፋበት በየሚናው ስሎ ከተነሳ የሚመጣ ነገር የለ። ድንገትም ሊፈርስ ይችላል። በራሱ ሊፈርስ ይችላል። የህዝብ ማዕበል ሊያፈርሰው ይችላል። ጭቆናው እየበዛ ሄደ ቁጥር ግን ቀጥሎ የሚመጣው ነገር ምንድን ነው የሚለው አሳሳቢ ስለሆነ ህዝቡና ምሁራኑ፣ ሌሎቹም አካላት ኃላፊነት ወስደው በተግባር ወደ ውይይት የሚኬድበት መፍትሄው በእልቂት እንዳይሆን፣ በመጠፋፋት እንዳይሆን የምናደርግበት እድል ቢመጣ ተገቢና ትክክልም ነው የሚል ነው በእኔ በኩል ያለኝ። መልካም፣ በርከት ያሉ ነገሮችን ፈንጥቃችኋል። በዚህ ሰዓት ፕሮግራማችን የሚከታተሉ ደግሜ ያስታውሳለሁ። የአገር ጉዳይ የዚህ ውይይታችን መነሻም መድረሻም በዚህ አሳሳቢ ጊዜ የመነጋገርን አስፈላጊነት አጽንኦት ለመስጠት ነው በሩቅ እርቻ ሳይሆን በቤተሰብ አባላት፣ በጎረቤቶች፣ በጓደኞች መካከል በቅንነትና በአስተዋይነት ውይይቶች እንዲበረታቱ ለማድረግ ነው። ሀይል ላይ ያሉትን ይመለከታል። ቀደም ብላችሁ የገለጻችኋቸው ሀሳቦች ታች ያለውንም ዜጋ እኩል ይመለከታል። የዕለት ተዕለት ሁኔታዎችን አጣጥመን ተመልሰን እንድንመጣ መልሼ እንደማገኛችሁ ልጋብዝ። ለአሁኑ ግን ተወያያችሁባቸውን ጭብጦች እናጋራለን። ሀብታሙ አያሌው፣ ዳንኤል ክብረት ከግለሰቦች ፍላጎት ከቡድን ፍላጎት ውጪ ለአገር ይልቁንም ለህዝብ ይበጃሉ የምትሏቸውን ሀሳቦች በነፃ ለማካፈል ሁልጊዜም ፈቃደኛ መሆናችሁ በድጋሚ አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ።